ከመጽዋ ጀርባ በኤደን ሀብታሙ የተጻፈ ከአንባቢያን መልካም ምላሽ ያገኘ በይዘትና አቀራረቡ ልዩ ነገር ይዞ የመጣ መጽሐፍ ነው። መጽሐፉ ደስታ ይበዛልኝ የተባለች ገጽ ባህሪ እረፍት የሚነሷትን ጥያቄዎች መልስ ለማግኘት የምታደርገውን ከማኅበረሰብ ወግ አስተሳሰብና እምነት ጋር የሚያላትማትን የሚያስፈርጃትን ፈታኝ ጉዞ ይተርካል። አመፀኝነትሽን ተቀብለሻል ይመስለኛል። የራሱ ብዙ ግጭቶች ይዘው ቢመጣም አስመስዬና ተመሳስዬ የውሸት ከመኖር ካመንኩበት እውነትና እምነት ጋር አመፀኛ፣ እብድ፣ ግትር፣ ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም እመርጣለሁ። ዛሬ ደራሲዋ ኤደን ሀብታሙ አብራን ታመሻለች። ከመጽሐፉ ጋር የተያያዙ ሀሳቦችን እናነሳሳለን። ከመጽሐፉ የተቀነጨቡ አንቀጾችንም ታሰማናለች። ኪናዊ ወሬዎችና የሙዚቃ ሀፍታዎች ሳይዘነጉ የማያስቆጭ ምሽት እናሳልፋለን። በቅንብሩ ኤልያስ አስማራ አብሮን ያመሻል። ከአመፅዋ ጀርባ በተሰኘው መጽሐፍ ውስጥ ያለችው ደስታ የበዛልኝ ሞጋችና አፈንጋጭ አይነት ገጸ ባህሪም ናት። ስለ ደስታ የተጨማሪ ነገር እንስማ። የደራሲዋ ኤደን አምሳል ወይንስ ኤደን የምታደንቃቸው አሊያም የምታስባቸው ሰው ድምር የመጀመሪያ ጥያቄያችን ነው። በጣም ከከባድ ጥያቄ ነው የጀመርከው። ደስታዬ በጣም ጠንካራ ሴት፣ ሀቀኛ፣ ግትር፣ ወፈፍ ያረጋታል የሚሏት በአንዳንዶች አይን ወይም በብዙሃኑ ማህበረሰቡ አይን እንደዛ አይነት ሴት ነች። በጣም ትንሹን ምናልባት እጋራ ይሆናል እንጂ ምናልባት ምኞት ሊሆን ይችላል። አንዳንዴ ምኞቶቻችንን ወደፊት አርቀን እንስላቸው የለ እንደዛ ሊሆን ይችላል እንጂ በጣም ሩቅ ነኝ ያለውት ግን ብዙዎቹን ቫሌዎቿን በጣም ማምንባቸው ማከብራቸው፣ እንደዚህ ቢሆን ሕይወታችን እንደዚህ ሀቀኛ ብንሆን እውነተኛ ብንሆን ለራሳችን ለእውነታችን ላመንበት ነገር ታማኝ ብንሆን ለሌላውም እንሆናለን ብዬ ስለማምን እሱን እንዲንጸባረቅ ነው የፈለግኩት። እና ደስታ እሱ የተሸከመችው ግትር ነች፣ ሀቀኛ ነች የሚባል የማይባል ነገር ብላ አትመርጥም። ብዙ መጽሐፎች ላይ እንዲህ አይነት ካራክተሮች ብዙ ነገር ይችላሉ አይደለ? የምትፈልገውን ነገር በሙሉ ይሸከሙልሃል። እና እሱን አቅፋ ይዛልኝ ያለች ለዛን የመረጥኳት ለእኔ እብደት ብዙ መልክ አለው። የለየለት በሐኪም ወረቀት የተመሰከረለት የአእምሮ በሽተኛ አለ። መለስ ሲል ደግሞ ከተለያየ የአእምሮ ዝግብ ጋር የሚታገሉ በየደረጃው ብዙ ያለየላቸው እብዶች አሉ። ሶስተኛው ደግሞ በተለምዶ እብድ ወይም ወፈፍ የሚሏቸው ናቸው። ሶስተኞቹ ለእኔ እንቢተኛ፣ አመፀኛ፣ ሀቀኛ፣ አፈንጋጭ፣ ግትር የተዘባረቀባቸው የገባቸው፣ የነቁ ወይም ደግሞ የተገለጠላቸው ሊሆኑ ይችላሉ። ይሄ እኔ እምነት ነው። የእናንተ ሳይንስ በተለያየ መልኩ ሊገልጸው ይችላል። በበኩሌ ግን የትኛው መብደት ከጤናማነት ብዙም የማይርቅ የህይወት ክስተት እንደሆነ አምናለሁ። ልክ እንደ ጉሽ ጠላ ሰፈፍ በቀን ለብዙ ጊዜያት እየቀመስን መልሰን ትፍ እያልን እየተፋ ነው አንዳንዴም እየጠጣ ነው ያለ የህይወታችን አንዳች ቅርብ ክፍል እንደሆነ ይሰማኛል። ጥሩ ራስሽን የቱ ጋር ታየዋለሽ? አጠያየቋ ስለ ራሴ ያለኝን ግልጽ አቋም ለማወቅ ይመስላል። ያው እንደምታየው አለየልኝም። ከሁለተኛዎቹ ውስጥ ገባ ወጣ ብዬ ይሆናል ከሶስተኛዎቹ ጋር ግን ብዙ መጋራው ነገር አለ አመፀኛንኛ መልካም አመፀኝነትሽን ተቀብለሽዋል ይመስለኛል የራሱ ብዙ ግጭቶች ይዞ ቢመጣም አስመስዬና ተመሳስዬ የውሸት ከመኖር ካመንኩበት እውነትና እምነት ጋር አመፀኛ እብድ ግትር ወፈፌ ተብዬም ቢሆን ያመንኩበት ቦታ ብቆም እመርጣለሁ። ይህንን ሁሉ ስም የሚያሰጠኝ ለብዙሃኑ እውነት መሳይ ነገር አለመገዛቴ ነው። ሀገርን ወይም መንግሥትን የሚያሰጋ የአመፅ ጥንስስ ውስጥ የለም። አመፄ እንደሌላው አሜን ብዬ ለማንም አለመገዛቴ ብቻ ይመስለኛል። እንደሰማሁት ከመጽዋ ጀርባ የመጀመሪያ ወጥ መጽሐፍሽ ነው። ገበያው ከሚጠይቃቸው አውሎች ወጣ ያለ የራሱ ቅርጽና ግብ ያለው መጽሐፍ ይዞ መምጣት ያለው ፈታኝ ነገር ምንድን ነው? መልካም በረከትስ አለው ወይ? በጣም ቆንጆ ጥያቄ ነው። ለምን ጻፍሽ ወደሚለው ጋር የሚወስድ ይመስለኛል ይሄ ጥያቄ። እየጻፍኩት እውነት ለመናገር በኮሮና በደንብ የምንፈራ በነበረበት ጊዜ ቤት ውስጥ ብዙ ሰው በተቀመጠበት ጊዜ ነው እና ብዙ ለማሰብ ለማሰላሰል የምፈልጋቸውን ብዙ ነገሮች ለማድረግ ጊዜ ነበረኝ፣ ሰዓት ነበር። ቻናል ራይቲንግ የሚባል አጻጻፍ አይነት መንገድ ካለ አንድ ሀሳብ ራሱ አልቆ ድቅቅ ያለ ሀሳብ መቶልህ ያንተ ስራ ብዙውን ማውረድና መልክ ቅርጽ ማስያዝ ከሆነ በእንደዚህ አይነት መልኩ ነው የጻፍኩት ብዬ አምናለሁ። ብዙ የኔ የራሽናል ጭንቅላታችን ብዙ ኢንተርፊር እንዳያደረግ ሞክር ያለው። ግን እንደዛ ብትሞክር አሻራህ መውጣቱ አይቀርም። ፍላጎትህ፣ የምትወደው የምትጠላው ነገር እየወጣ መልሰህ አንተ ማየት አይቀርም። እንደዛ ነው የጻፍኩት። ከዛ ጽፌ ከጨረስኩ በኋላ ነው በምን መልኩ ወደ ገበያ ቅረብ ወደሚለው የምመጣው እና አዲስ መጽሐፍ ይዘ ስትሄድ ሰው እስኪያውቀው ድረስ እስኪለምደው ድረስ የራሱ የተለመዱ ከህትመት ጋር ከማከፋፈል ለህዝብ ከማድረስ ጋር የራሱ የሆነ ፈተና ይኖረዋል። ዱኒያ ሁሉም የሚያልፍበትን አልፈዋለሁ። ግን ከምንም በላይ በምናምን አለሁኝ። ሰው የሚፈልገውን ነገር ለማድረግ መክፈል ያለበትን ዋጋ ሁሉ መክፈል አለበት። እና ስነሳ የነበረኝ አላማ በጣም ፖፑላር የምንለው አይነት ሀሳብ ይዞ ፖፑላር የሚባሉ ሀሳቦች አሉ። የሰዎችን ስሜት በቀላሉ የሚይዙ እና ታነባቸዋለህ፣ ለዛ ጊዜ ይዞሃል፣ ስሜትን ይኮረኩራሉ፣ ወይ ያስደስትሃል፣ ወይ ያስለቅሱሃል፣ ወይ ያነቃቁሃል። ከዛ ብዙ ላታስባቸው ትችላለህ። እኔ ምን ቢሆን እመርጣለሁኝ፣ ትንሽ ኦዲየንስም ጋር ሆኖ ትንሽ አንባቢም ጋር ደርሶ ግን ነፍሳቸውን ቢነካው ደስ ይለኛል። ለእኔ ትልቁ ስኬት ብዬ የማስበው እሱን ነው። እና አዲስ ቅርጽ ነው። የተለያዩ የስነ ጽሑፍ ሰዎችም አዲስ ቅርጽ ነው፣ የአማርኛውን ቅርጽ ሰብረሸዋል። ለእኔ አንድ የጽሁፍ አንድ የጥበብ መንገድ ነው እና የጥበብን መንገድ መልክና ቅርጽ እናስይዘው ባልን ቁጥር ራሳችንን የመግለጽ ነፃነታችንን እያፈን ነው እንሄዳለን ብዬ አምናለሁ እና እንደውም ብየው ነበረ ኢንተርቪው ላይ ስለ ነፃነት ለሚጽፍ ሰው የመጻፍ ነፃነት ከሌለው ውሸት ነው የሚሆነው እና ስለ ነጻነት እየጻፍክ ስለ ስነ ጽሁፍ ቅርጽ ከዚህ በፊት ስለነበሩ አካሄዶች በማሰብ ሀሳብህንና አካሄድህን የምትገድበው ከሆነ አዳዲስ ፈጠራዎች፣ አዳዲስ መንገዶች እየጠበቡ ይመጣሉ ብዬ አምናለሁ እና ከነፈተናው ልባችን የፈቀደውን መንገድና አካሄድ ይዞ መሄድ በጣም ጥሩ ነገር ይመስለኛል። የመጽሐፍሽ የመጀመሪያ ምዕራፎች በገጠሟት አሳዛኝ የህይወት ገጠመኞች ምክንያት ወደ አመፅ የገባችውን ደስታዬን ያስተዋውቀናል። ከአመፅ ጀርባ የነበሩት ፈተናዎች ሁሉ በእኔ ላይ የተደረጉ ሳይሆን ለእኔ የተደረጉ ናቸው ትላለች። በዚህ ሀረግ ውስጥ ልታስተላልፊ ስለፈለግሽ ብርሃናማ መልእክት ጥቂት ንገሪን። በጣም ቆንጆ አንቀጽ ነው። ቆንጆ ሀሳብ ነች ያነሳሃት። እንደው በአጠቃላይ ስናየው ህይወታችን ላይ ማንፈልጋቸው ፈተናዎች፣ ችግሮች ሲገጥሙ ወዲያው የምንወስደው መንገድ ይሄ ነገር እኔ ላይ ሆነ ይሄ ነገር ተደረገብኝ እንደዚህ ሆንኩኝ ብሎ ራስን ወደ ተጎጂ ወደ ቪክትም ሜንታሊቲ ውስጥ መክተት ነው የተለመደው አካሄድ። ከዛ ግን ብርታቱ ኖሩን አቅሙ ኖሩን ትንሽ ሰፋ አድርገን ማየት ከቻለን እውነት ማን ነው እኛን ቪክቲማይዝ ማድረግ የሚችለው እኛን ተጎጂ ቦታ ላይ ማስቀመጥ የሚችለው እኛ ካልፈቀድን በስተቀር። ስለዚህ የሚኖሩን አሁን ይሄ በጣም ለግለሰብ ደረጃ ያለው የህወት ምንዲ የህይወት ኤክስፔሪንስ ነው እዚህ ላይ የሚነሳው። እና አንዲት ፈተና መጣችብኝ ትልቅ ይሆናል፣ ትልቅ ፈተና መጣብኝ ብዬ ለዛ ፈተና ተረትቼ እጅ የምሰጥ ከሆነ እንደዚህ ሆኜ ከሆኑ እዚህ ላይ የቀረሁት ይሄ ነገር ስለተበላሸብኝ ነው ይሄ ነገር አልስተካከል ብሎኝ ነው የሚለው እዛው የውድቀት ሰርክል ውስጥ እንቀራለን። ግን አንድ ፈተና ወደኛ ሲመጣ ይሄ ነገር ምንድን ነው ለኔ ይዞ የመጣው የሚል ያቺ ለየታ ብቻ ያቺን ሀሳብ ለመቀበል ትንሽ ክፍተት ትንሽ ብርሃን ካለ ልባችን ውስጥ ያ ፈተና ፈተና መሆኑን ያቆምና የምንበለው የሚያስተምረንን መልእክት የምናይበትን መስኮት ይከፍትልናል። ለምሳሌ ከባድ ነገሮች ህይወታችን ላይ ሲመጡ እንዴት ብለን የምናያቸው ይሄ ነገር ሆነብኝ፣ ይሄ ነገር እኔ ላይ ተደረገ ነው እንጂ ይሄ ነገር ለእኔ ሆነልኝ ብሎ ማሰብ በጣም ሩቅ ሊሆን ይችላል። ግን በዛችሁ ሞመንት ይሄን ነገር እኔን ለመጉዳት አይደለም። በምን ማለት ለምሳሌ በፈጣሪ ብናየው ፈጣሪ መቼም እኔን ለመጉዳት ይሄን ሊያረግ አይችልም የሚል እምነት ያለው ሰው ከዛ ቪክቲም ሜንታሊቲ ውስጥ የመውጣት አቅም ይኖረዋል። ከዛ በኋላ ያ ፈተና ለእሱ ያመጣለትን በረከት በለው የማደጊያ መንገድ በለው ሌላ እይታ በለው የማያ አቅም ይኖረዋል እና እያንዳንዱ ህይወታችን ላይ የሚመጡ ፈተናዎች የመጀመሪያውን እንደ ሽንኩርት ብና የመጀመሪያውን ልጣጭ ብንከፍተው ከዛ ሌላ ሌራ አለ። ሁለተኛውን ብንከፍተው ሌላ ሌላ ሽፋን አለው። እና እሱን የማያ አቅም እንዲኖረን እኔ በግሌ ህይወት ወይ ተፈጥሮ ወይ ፈጣሪ ዋናችንም ላይ ፈተና ይጥልብናል ብዬ አላምን። ማለት እኛን የሚያፈጋን ወይ የሚያሳድገን ወይ እኛን የሚያበረታን ነገር ካልሆነ ለመቅጣት ተብሎ የሚቀጣ ነገር አለ ብዬ አላምን እና ያንን እይታ ለመሳል ነው የፈለግኩት በዛ ነገሮች እንዴት እንደተቀየሩ ለእኔም ለሌሎችም ግልጽ አልነበርም። መቀየራቸው ግን እንደ ጠዋት ፀሐይ ግልጽ ነበር። መንፈሴን ዝቅ የሚያደርጉና የሚያበሳጩኝ ሀሳቦች ብፈልጋቸው እንኳ አልመጣሉኝ። ከጓደኛዬ ብርሃኑና ከሊቁ ጋር የነበረኝ ቆይታ ትልቅ መብላላት ውስጤ እንደፈጠረ ተሰምቶኛል። ከምንም በላይ ከራሴ ጋር ተስማምቻለሁ። ያለምንም ውዝግብ ነፍሴ የምትለውን እሰማታለሁ፣ እታዘዛለሁ፣ በመስማት ውስጥ እቀመጣለሁ። ከአመጼ ጀርባ ያለው ቁም ነገር ራስን የመሆንና ወደ ውስጥ የመመለስ ከባድ ሂደት መሆኑ ዘግይቶም ቢሆን ገባይ በሕይወቴ ውስጥ ከትንሽ እስከ ትልቅ የነበሩ ፈተናዎች ወደ ራሴ እንድመለስ የሚያደርጉ የነፍስ ጥሪዎች እንደነበሩ ተረዳሁ። ከአመጼ ጀርባ የነበሩ ፈተናዎች ሁሉ በእኔ ላይ እየተደረጉ ሳይሆን ለእኔ የተደረጉ ነበሩ። የድሮ አለቃዬ አቶ ቢያድግልኝ በመጥበብ ውስጥ መስፋትን እንድመኝ፣ እንድጨብጥ አግዞኛል። በመታፈን ውስጥ ነፃነት አግኝቻለሁ። በሕይወት መንገድ ላይ ያሳለፍኳቸው መሰናክሎች ሁሉ በማደናቀፍ ፈንታ የበለጠ ብርታትና ማስፈንጠሪያ ጉልበት ሰጥተውኛል። ጋቢና መዝናኛ ከአሜሪካ ድምፅ መደመጡን ይቀጥላል። የዛሬ ምሽት እንግዳችን ከአመጽዋት ጀርባ መጽሐፍ ደራሲ ኤደን ሀብታሙ ናት። በዚህ ሳምንት ኢትዮጵያውያን ወጣት ሙዚቀኞች አዳዲስ ስራዎቻቸውን ለአድማጭ አቅርበዋል። ተስፋ ከሚጣልባቸው ድምፃውያን መካከል አንዱን ሙዚቃ በጥቂቱ ሰምተን ወደ ጀመርነው ነው መሰናዱን እንመለሳለን። ሳሙኤል ፍቃዱ በአዲሱ ሙዚቃው ነይልናል ይልናል። ግጥምና ዜማ አቡዲ ቅንብር ደግሞ ብሩክ አፈወርቅ

ጋቢና VOA። ቢና ቬ ከአሜሪካ ድምፅ ዋሽንግተን ዲሲ በሬዲዮ ቴሌቪዥን መጣ መርሃ ግብሮቻችን ከሰኞ ነሐሴ 2013 ዓ.ም ጀምሮ በኢትዮ ሳት በሳተላይት ኤንስስ 1257 ዲግሪ ኢስት ላይ በትራንስፖንደር ኢ ኤ ኤች 7 በዳውን ሊንክ ቢም ኢስት አፍሪካ በዳውን ሊንክ ፍሪኮንሲ 11605 ጊጋ በኤፍኢሲ በኤፍኤሲ አምስት ስድስተኛ በሲምቦል ሬት 450 ኤምስዋኤምኤስ በዳውንሊንክ ፖላራይዜሽን ሆሪዞንታል ሞጁሌሽን ዲቪቢኤስ2 ወይም ኪፒኤስ ኬ ላይ ያገኙናል። ጋቢና ቬ የአዲሱ ቱሪድ ድምፅ ከሐምሌ 3 2013 ዓ.ም ጀምሮ በሬዲዮ ቴሌቪዥን በኢትዮ ሳት ላይ ይጠብቁን። ጋቢና ቪኦኤ ከአሜሪካ ድምፅ የሚተላለፍ ልዩ የወጣቶች መርሃ ግብር ነው። የዛሬ ምሽት እንግዳችን ደግሞ ወጣቷ ደራሲ ኤደን ሀብታሙናት። መጽሐፉ በሌላ በኩል የጠቆመን ሌላ ነገር በተለየ አቋማቸው ውግዘትና ማግለል የሚደርስባቸውን ሰዎች ስለ ማዳመጥም ጭምር ነው። በመደማመጥ በመተዋወቅ ውስጥ ብዙ ነገሮች ሊስተካከሉ እንደሚችሉም ይጠቁማል መጽሐፉ። ለምሳሌ ሰው ያገለለው ጭሱ የተሰኘው ገጸ ባህሪና ደስታዬ ደስታዬና ፋሲካ ራሳቸው ደስታዬና ሊቁ በነበራቸው መደማመጥና መግባባት ውስጥ የተፈጠሩ መልካም ውጤቶችን ማንሳት እንችላለን። መጽሐፉን ስትጽፊው ይህን መሰሉ ባህል ከግለሰብ ጤና እስከ ሀገር ሰላም ውሎ ማድር ድረስ ያለውን ጠቀሜታ እያሰብሽ ነበረ ወይ? እንደሱ እያሰብኩ ነበረ። ሁሉም ነገር ከሀሳብ ይጀምራል ብያምናለሁ። አንድ ትልቅ ድርጊት ትልቅ ሁነት ለመሆን መጀመሪያ አንድ ሀሳብ ጽንሶና አንድ ሰው ጭንቅላት ላይ ማረፍ አለበት። ከዛ ያንን ሀሳብ የምናዳምጥበት፣ የምንተረጉምበት፣ የምንወስድበት መንገድ አንድን ሰው የአንድን ሰው አስተሳሰብና እይታ መልክ ያስይዛል። ከዛ ዙሪያው ያለው ቤተሰቡን፣ ጎረቤቱን፣ አካባቢውን፣ የስራ ቦታውን ክልሉን እያለ ሀገር ድረስ ይደርሳል እና ሁሉም ነገር ከግለሰብ ይጀምራል። እንደ ሰው ካየ ነው እንደ አየር ላይ እንዳለ እንደምናባዊ ነገር ካየ ነው ከሀሳብ ይጀምራል። መልካም ሀሳብ፣ ጥሩም ድርጊት ከሀሳብ ነው የሚጀምረው ብዬ አምናለው። እና መደማመጥ የሚለው ያነሳኸው ነገር በቀን ተቀን ስንነጋገር ከምንደማመጠውም እያለፈ ነው የመጀመሪያው ምናልባት እሱ ሊሆን ይችላል። እኔ ስናገር ታደምጠኛለህ፣ መልሰህ ወይ ትጠይቀኛለህ፣ ወይ ወደሚቀጥለው እንሄዳለን። ሌላው ግን እኔ እራሴን ማድመጥ መጀመሪያ እራሴን ሳዳምጥ፣ አንተን ለማድመጥ ሰፊ ልብ፣ ሰፊ ጆሮ ይኖረኛል። በዛ ውስጥ ደግሞ ለአንተ አክብሮት ይኖረኛል፣ ትዕግስት ይኖረኛል፣ ፍቅር ይኖረኛል። እንደዛ አይነት ትንንሽ ባህሎች በትልቅ እስኬልም ባናስባቸው፣ እንደዚ አይነት ትንንሽ ልምምዶች ቢኖሩ እንደ ግለሰብ መተጋገስ ይኖራል። ያንዱን ልዩነት ማዳመጥ ይኖራል። ልዩነትን አክብሮ መቀበል ይኖራል እና በማዳመጥ ውስጥ ብዙ የሚካሄዱ እዛ ላይ እስከ ቴራፒ ድረስ አለው። እስከ ድህነት ድረስ ሊሄድ ይችላል። ግን ከዛ በታች ለግለሰብም ሰላም፣ ለአካባቢ ለሀገርም ሰላም የሚተርፍ ትልቅ አስተዋጽኦ ይኖረዋል። ፋሲካ መስማት ብቻ ናት ለኔ የሚሰጠችኝ ትልቁ ህክምና አድምጦ ሌሎችን እንዲያደምጡ ተጽዕኖ መፍጠር ነው በዚህ አይነቱ ማድመጥ ውስጥ ያለው መረዳትና መማር አይደለም ህይወት እንደፈቀደች እንድትፈስ መፍቀድ ነው እያንዳንዷ ቅጽበት የምትለውን መስማትና መታዘዝ ነው በዚህ ዘመን የተቸገር ነው ማወቅ ሳይሆን አለማወቅ ነው ሙሉነት ሳይሆን ባዶነት ነው ገና ስንጀምረው ያልቃል ሙሉንና አይቼዋለሁ አውቀዋለሁ አንብቤዋለሁ ሰምቼዋለሁ ምን እንደምናቅ ግራ ይገባኛል ሰውየው እንዳለው የበለጠ በተረዳው ቁጥር ከየትኛውም እውቀት ነፃ እንደሆንኩ ነው የተረዳሁት አለማውቅ ውስጥ ክፍተት አለ ቀበል አለ በመስማት ውስጥ ለሚገለጠው አዲስ ክስተት እንደ ልጅ በትኩረት መመልከት አለ በባዶነት ውስጥ ሰፊ ሜዳ አለ የማናውቀውን የምናይበት የምንረዳበት የተረዳ ነውን ደግሞ በአዲስ መልክ የምናስተውልበት ነፃነት አለ የስሜት ህዋሶቻችን ክፍት ይሆናሉ። ኤደን፣ ከመጽሐፍሽ መውጣት በኋላ ያገኘሽው የአንባቢያን ምላሽ ምን ይመስላል? ለየት ያሉትን አስተያየቶች ብታጋሪ። በጣም እንደሳስ የሚሉ ምላሾች ነው የሚመጡልኝ። አንድ የማላውቀው ሰው ከማውቀው ሰው ስልክ ወስዶ ደወለልኝ እና አሁን ገና ጨረስኩት መጽሐፉን አለኝ እሺ እኔ ያላቀው እና እሺ ደስ ይላል። ምን አገኘበት ስለም የመጀመሪያው ቀን እንዳያልቅብኝም ሳሳሁ፣ ደግሞ ጨርሽ ማየትም ፈለግኩኝ እና በጣም በብዙ ትግል ደበኩት አለ ከዛ ደበኩትና ሁለተኛው ቀን አንድ ወርክሾፕ ነበራቸው። ሊገባ ሲል በቃ ሁለት ገጽ ስላም ብዬ ቁጭ አልኩኝ አለ ሁለት ገጽ ይዤ እያነበብኩኝ ቆይ ትንሽ ቀጥር ብዬ ሌላ ሁለት ገጽ ጨመቋል እና የሆነ ሰዓት ሲጠሩት ወርክሾፑ አልቋል። መጽሐፉ ሊያልቅ ሶስት ገጽ ነው የቀረው። በቃ ተሰብስበው ሳቁብኝ። ይህንን መጽሐፍ ለማንበብ ነው ወርክሾፑን ትተህ እንደዚህ ያረከው የቀረኸው? ብለው በቃ በጣም ሳቁብኛል። እና ቆዮችን ሶስት ገጽ ልጨርስ እና ከዛ በኋላ አዋራቸዋለሁ ብሎ ሶስት ገጹን ጨረሰና በመሀል የሚያቀኝ ሰው ስለነበረ እደውልላታለሁ ብሎ ደውሎ አናገረኝና እንዴት ስሜቱን፣ ልቡን፣ ነፍሱን ይዞት እንደነበረ የነበረውን የግል ኤክስፔሪንስ እንትን አለኝ አካፈለኝ። ሌላ ብዙ የሚገጥመኝ ከሴቶች ከሴቶች ነው። በጣም ሰፊ እይታ ደግሞ ያላቸው ወንዶች ሰውን ከጾታ በላይ የሚያዩ ከጾታ በላይ ስል ወንድነት ብቻ የማይገድባቸው ወይ ሴትነት ብቻ የማይወስናቸው ናቸው። የሴቶችንም ሀሳብና መንገድ ልክ እንደራሳቸው ራሳቸው ወንዶቻቸው ወይም እንደ ራሳቸው እንዲያውም ከዛም ያለፈ አርገው የሚያዩ ሰዎች ደግሞ ገጥመውኛል። አንዳንዶች ደግሞ በጣም ይሄ በወንዳዊ በማስኩሊን እንትን ላይ የታሰረ ሀሳብ ያላቸው ደግሞ ሚስቶቻችንን ልታሳምጡብን ነው ቶቻችን ልታሳምጡብን ነው ብለው ቀልደዋል። ነው ብዙ ከሴቶቹ የምሰማው መልእክት ግን በጣም ልቤን የነካው የአንዲት ቤልጂየም የምትኖር በሌሎች ጓደኞቹን ማውቃት ወዳጄ ደውላ ይህንን ሀሳብ በጣም እኖረው ነበረ፣ እና ቃላቶች ነበር የሚቸግሩኝ ቃላት አላገኝለትም ነበር ለዚህ ስሜት ለዚህ አስተሳሰብ ለዚህ እምነት እና አሁን ቃላት ስለሰጠሽኝ በጣም አመሰግናለሁ አለች። በጣም ስሜታዊ ሆና ነው የምታወራኝ። አሁን ባለቤቴም እንደዚህ ላወራዎች እችላለሁ፣ ለልጆቼ እንደዚህ ልል እችላለሁ፣ ጓደኞቼ እንዲህ አይነት ስሜት ሲሰማቸው ቀላል ነው ቁጭ በሉ ብዬ ልክ እንደ ቴራፒስት እንዲህ እንዲህ እንዲህ ላዋራቸው እችላለሁ፣ እና ያንን አቅም ያንን ድፍረት ሰጥቶኝ ያለ በፊት ጠራጠር ነበረው፣ ይሄ ነገር ልክ ነው እኔም ብቻ ነው የሚሰማኝ ወይስ ልክ አይደለም፣ ሰውስ ምን ይለኛል ሰው ይቀበለኛል ወይ ብዬ የምፈራውን ነገር እንድተው አቅም ሰተሽኛል ብላ በጣም ደስ ብሏት አካፍላኛለች የነበራትን ገጠመኝ። ደራሲነቱ በተጨማሪ በሌላ ስራ ላይም የተሰማራሽ እንደሆንሽ ሰምቻለሁ። በምን ስራ ላይ የተሰማራሽው? ደራሲነቱና ሌላ ሙያሽንስ እንዴት አድርገሽ አስማማሻቸው? በጣም መልካም። እኔ ኮሚኒኬሽን የተማርኩት ሚዲያ ላይ የተወሰነ ጊዜ ሰርቻለሁ። ብዙ ኮሚኒኬሽን ላይ ሰርቻለሁ። ላለፉት አምስት ዓመታት ደግሞ ሁለንተናዊ ጤንነት ግንባታ ላይ ከኮሚኒኬሽን ጋር የተገናኘ ስራዎች እና ደግሞ ከማማከር ና ከኮችንግ ጋር የተገናኙ ስራዎች ይሰራለሁ። በተቻለ የምወደውን ነገር ብቻ ብሰራ መርጥ አለውኝ ና መጽሐፉ ላይ የተንጸባረቁ ብዙ ሀሳቦች ቀን ተቀን የምሰራቸው ስራዎችም አሉበት። ስለዚህ የሆነ ሌላ አቅምም ይጨምርልኛል፣ አቅምም ይሰጠኛል። ለምሳሌ የምንሰራው ስራ ላይ መጽሐፉን ሪኮመንድ ላደርግ እችላለሁ፣ ለሚመጡት ደንበኞቻችን ይህንን ብታነቡት እንዲህ እንዲህ እንዲህ አይነት ነገር ልታገኙበት ትችላላችሁ ብዬ ልሰጣቸው እችላለሁ። ይመጋገባል። የምትወደውን ነገር የምትሰራ ከሆነ መልኮቹ ይለያያሉ። የምታስተላልፍበት መልክ፣ መንገድ፣ ቅርጹ ይለያያል እንጂ ተመሳሳይነት አለው ብዬ አምናለሁ እና የሚደጋገፉ ናቸው። የምሰራውን በጣም ወደዋለሁ። አንድ የመጨረሻ ጥያቄ አለኝ። እንግዲህ አሁን ከከፍታ ጀምረሻል ብዬ አስባለሁ። ኤደን ከአመፅዋ ጀርባ ከአንባቢ ጋር በደንብ አስተዋውቆሻል። ከብዙዎቹም በርካታ ምላሾችን ያስገኝልሻል ብዬ እጠብቃለሁ። የቀጣይ ስራዎችሽ ማጠንጠኛንስ አውቀሽ ይሆን? በቀጣይ ባነሳቸው፣ ብተርካቸው፣ ብጽፋቸው የምታያቸው ሀሳቦችስ ማጠንጠኛቸው ምንድን ነው የሚሆነው? በጣም ከባድ ጥያቄ እንደምጽፍ አውቃለሁ በፊት ጀምሮ ጽፍ ነበረ። እንደዚህ ለህትመት የሚበቁ አድርጌ ቅርጻ ላስያዝኳቸውም እንጂ አሉኝ፣ የሚኮረኩሩ ስራዎች አሉኝ። ግን ብዙዎቹ ሰዎችን በመንፈሳዊ ህይወታቸው እንዲበለጽጉ ወደ ንቃት እንዲሄዱ፣ ባሉበት የመንፈሳዊ መንገድ ወደ ራሳቸው እንዲመለሱ፣ እንደዛ አይነት ርዕሶች ላይ ምጽፍ ይመስለኛል ደግሜ ግን ደግሞ ነገን ማን ያውቃል? ነገ ደግሞ ምን አይነት የተሻለ ሀሳብ የሚይዝ ልብ የሚይዝ ነፍስ የሚይዝ ነገር ይዞ ምን እንደሚመጣ ማን ያውቃል? እና ሲመጣ ያንን ሀሳብ አመኝ የተቀብዬ የሚሰራ ይመስለኛል። ከምንም በላይ እንደዚህ የሚመጡልንን በደንብ ነፍሳችንን፣ ልባችንን፣ ቀልባችንን እንዲህ በደንብ አስረው የሚይዙን ሀሳቦች ሲመጡ ተረጋግቶ ጊዜ ሰጥቶ ሀሳቡን ወደ ወረቀት ማውረድና ያንን መልእክት ይዞ ለአንባቢ ማድረስ በጣም ትልቅ ኃላፊነት ነው ብዬ አምናለው። እና በዛ መልኩ ብሰራ ደስ ይለኛል። ኤደን ሀብታሙ፣ ከአመፃ ጀርባ ስለተሰኘው መጽሐፍሽ እና ተያያዥ ጉዳዮች ሀሳብሽን ስላጋራሽን በእጅጉ በእጅጉ እናመሰግናለን። ቀሪ ዘመንሽ በስኬት ይታጀብ ዘንድ እመኝልሻለሁ። መልካም ምሽት የሚሆንልሽ ብያለሁ። እኔም በጣም በጣም አመሰግናለሁኝ። መልካም ቀን

አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ በቅንብሩ አብረናችሁ ነበርን። ስንብታችን የሚሆነው ማስተዋል እያዩ በድጋሚ በተጫወተው የንዋይ ደበበ ሙዚቃ ነው። መልካም ምሽት። And the